የኬንያን ፕሬዚደንታዊ ምርጫ ውጤት የሻረው የጠቅላይ ፍርድ ቤት ውሳኔ ለሀገሪቱ የዲሞክራሲ ተቋማት ግንባታ እንዲሁም ለመላው አፍሪካ ምን አይነት አንድምታ ይኖረዋል? የአካባቢ ሰላምና ጸጥታ ተንታኝ ዶክተር መሀሪ ታደለ ማሩን ሄኖክ ሰማግዜር አነጋግሯል። የመጀመሪያው ፍርድ ቤት ያለው ሚና አጉልቶ በአካባቢ እንዲታይ የሚያደረግ ነው። ፍርድ ቤቶች በተለይ ጠቅላይ ፍርድ ቤቶች ወይ የሕገ መንግስታዊ ፍርድ ቤቶች የሚባሉት የምርጫና የፖለቲካ ጉዳዮች ላይ ከፍተኛ የዳኝነት አካላት ናቸው እና ትንተናቸውና ዳኝነታቸው ለብዙ ጊዜያት የሚቆዩ መርሆች የሕግ መርሆች ወይ ጁሪስ ፕሩደንስ የምንለው የሚወጣባቸው ናቸው። በዚህ ምክንያት የኬንያውም እንደዚሁ ትልቅ አስተዋጽኦ የሚያደረግ ነው የሚሆነው። የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ እንደዚሁም ደግሞ ራይላ ኦዲንጋ ተቃዋሚ ፓርቲ የሰጡትን ምላሽ ብንመለከት፣ ኦዲንጋ ተቃዋሚው ዛሬ ለአፍሪካ ትልቅ ፍትህ የተገኘበት ቀን ነው ሲሉ፣ ፕሬዚዳንቱ ኡሁሩ ኬንያታ ደግሞ ማሸነፋቸው ተገልጾ የነበረውና ውጤቱ የተሻረባቸው ውሳኔውን በግላቸው እንደሚቃወሙት ገልጸው፣ ነገር ግን ለመቀበል ዝግጁ መሆናቸውን ተናግረዋልና፣ ሁለቱ መሪዎች የሰጡትን ምላሽ ሲመለከቱ ምን አይነት ግንዛቤ አጫረቦት? በመጀመሪያ እኔም የችሎቱ የነበሩት ክርክሮችና የጠበቃዎቹን ጥያቄዎች ለፍርድ ቤት ያቀረቡት ጥያቄዎች በማይበት ጊዜ ፍርድ ቤቱ ቀድሞም እንዳረገው ሙቱንጋ የሚባሉት የጠቅላይ ፍርድ ቤቱ ዋና ዳኛ በነበሩበት ጊዜ የተወሰነውም ጨምሮ በማይበት ጊዜ እንደዛው የኡሁሩ ኬንያታን ተመራጭነት አጥድቀው ከዛ የበዓለ ስሜቱ ይመጣል የሚል ግምት ነው የነበረኝ። ለምንድን ነው እንደዚህ ያልኩት? የቀረቡት ጥያቄዎች የኬንያው ምርጫ ላይ የነበሩት ጉድሎቶች በሙሉ ቢደመሩም ውጤቱ ይቀይሩታል የሚል ግምት ስላልነበረኝ እና ፍርድ ቤቶች በአጠቃላይ ጁዲሽያል ዲስክሬሽን የሚባለው የዳኝነትም ነጻነት የሚያንጸባርቅ ከፖሊሲም አንፃር ከሕግም አንፃር አይተው አረጊቱ አገሪቱ እንድትረጋጋ በማድረግ ምርጫውን ያጸድቁታል የሚል ግምት ነበረ። ስለዚህ ከፍተኛ ድምፅ አግኝተዋል ተብሎ የተወሰነባቸውን ሰው ቅሬታ ሊሰማቸው ሊሰማቸው የሚያስገርም አይደለም። ተከራካሪው ራይላ ኦዲንጋም በተለይ ሀሳብ ቀርበው ቢያነሱም እንደዚሁ የሚገርም ነገር የለውም። የሆነ ሆኖ ሁለቱም ግን ራይላ ኦዲንጋም ወደ ፍርድ ቤት ሄደው መንገድ ላይ የነበሩትን ተከታዮቻቸው ረብሻ ሊያነሱ የሚችሉትን ወደ ፍርድ ቤት ነው መሄድ ያለብን ብለው መወሰናቸው ትልቅነታቸው ነው የሚያሳየው። የኬንያ የፍትህ ስርዓት፣ የፖለቲካ ስርዓት፣ የፖለቲካ መሪዎች እና ተከታዮቻቸው የሲቪላይዝድ ወይ የመሰልጠን ደረጃቸው ከፍ እንዳለ የሚያሳይ ነው። ሁለተኛው ደግሞ በዓለም አቀፍ ደረጃም ተቀባይነታቸው ይጨምራል። በሌላ በልኩ መሪዎቹም እንደዚሁ በኬንያታም የፍርድ ቤት ውሳኔ ተቀብለው መሄዳቸው የመሰልጠናቸው ምልክት መሆኑ የማያጠራጥር ነው። ከዚህ አንጻር ሲታይ ኬንያ በአካባቢያችን ካሉት ሀገሮች ከምርጫ ጋር በተያያዙ የሚመጡትን ችግሮች ከመፍታት አንጻር ትልቅ እርምጃ እንደሄደች እና በቀላሉ የማይቀለበስ የፍርድ ቤትም ነፃነት ያረጋገጠች መሆኗን የሚያረጋ የሚያሳይ ነው። ለመጀመሪያ ጊዜ ነው በአካባቢያችን የጠቅላይ ፍርድ ቤት ውሳኔ የነበረው የምርጫ ውጤት በመሰረዝ እንደገና ምርጫ የወሰነበት ጊዜ አጠቃላይ የሆነ አህጉራዊ አንድምታውን እንመልከት። የኬንያ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ኢትዮጵያ ለምሳሌ ከሁለት ዓመት ባነሰ ጊዜ ውስጥ ምርጫ ታካሄዳለች፣ ሩዋንዳ በቅርቡ ምርጫ አካሄዳለች፣ ኮንጎ ብራዛቪልም ሆነ ኪንሻሳ መሪዎቹ እንደገና ለሶስተኛ ጊዜ የተመረጡበት ደግሞ ለመመረጥ የሚያስቡበት ሁኔታ ነው ያለው። በአጠቃላይ እንደሆነ ለአፍሪካ የምርጫ ሂደት ያለው አንድምታ ምንድን ነው? የኬንያው ሂደት አንደኛው የሚመስለኝ ፍርድ ቤቶች እንደሚገመቱት በፖለቲካ ጉዳዮች ላይ በሚፈጠሩ ሙግቶች ቦታ የሌላቸው እንዳልሆኑ የሚያሳይ ነው። ፍርድ ቤቶች ሀገርን በማረጋጋት የሚፈጠሩትን ልዩነቶች ወደ ህውከት እና ችግር ሳይሄዱ በችሎት ውስጥ እነዚህ ችግሮች መፍታት የሚቻልበት ስልጡን የሆነ አሰራር የሚያሳዩ የማስተካከያ መስመሮች እንደሆነ የሚያሳይ ስለሆነ ሚናቸው የጨመረ እንዲሄድ የሚያሳይ ምሳሌ ሆኖ ይወሰዳል የሚል እምነትም ተስፋም አለ። ከዚህም በተጨማሪ ዳኞች በተለይ ጠቅላይ ፍርድ ቤት በእንደዚህ አይነት ጉዳዮች የመወሰን ስልጣን በተሰጠባቸው ሀገሮች በህገ መንግስታቸው ውስጥ ስልጣን በተረጋገጠባቸው ሀገሮች ውስጥ የዳኞች ሚና ከፍ ያደርጋል፣ እንደዚሁ ብርታት ይሰጣል የሚል ተስፋ አለ። በአጠቃላይ ግን የአፍሪካ ሀገሮች ፖለቲካ ለፖለቲከኞች እና የፖለቲካ ሀይሎች ብቻ የሚተው መሆን እንደሌለበት የሚያሳይ ከፖለቲካ ሀይሎች በተጨማሪ የዴሞክራሲ ተቋሞት ተቋማት ተብለው የሚጠሩት ፍርድ ቤቶችን ጭምር ትልቅ ሚና እንዳላቸው የሚያሳይ ነው። ትልቅ የሆነ እንድንታ ይኖረዋል ብዬ ተስፋ አደርጋለሁም አምናለሁም። ዶክተር መሀሪ ታደለ ማሩ በአፍሪካ ጉዳዮች በተለይ በሰላምና በጸጥታ ጉዳዮች ተንታኝ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ ና